ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የ2021 የአውስትሬሊያ ህዝብ ቆጠራ ኦገስት 10 ይካሄዳል። ለቆጠራውም ስኬት ከተለያዩ የአውስትሬሊያ ብዝሃ ባህል ማህበረሰብ አካላት የተውጣጡ ሰራተኞች ተቀጥረዋል። ይህም በርካታ ዝንቅ ባህል ያላቸውን አውስትራሊያውያን ተሳታፊ ያደርጋል የሚል ተስፋ አሳድሯል። አዲስ በሕዝብ ቆጠራ ተሳትፎ ሥራ አስኪያጅነት የተመደቡት ሳጋ ሴልዝቢ የሕዝብ ቆጠራዋን በአግባቡ ራሱን ችሎ መሙላት በተለይም ለዝንቅ ባህል ማህበረሰብ አባላት አዋኪ መሆኑን የራሳቸውን ተሞክሮ በምሳሌነት አንስተው ይናገራሉ። ከሳሞዋ መጥተው ላለፉት ሰላሳ አምስት ዓመታት አውስትራሊያ ውስጥ በኖሩባቸው ጊዜያት አንዴም ራሳቸውን ችለው የሕዝብ ቆጠራውን ቅጽ እንዳልሞሉና በሌላም በኩል መንግስት ፎርሙ ላይ የሰፈረውን መረጃ ይዞ ክትትል ያደርግብናል የሚል ስጋት እንዳለም አመላክተዋል። በዚህም ሳቢያ የጎልድ ኮስት ፓሲፊካ ማህበረሰብ በርካታ ግልጋሎቶችን የመጠቀምና በተመጣጣኝ አቅም ቤት የማግኘት እድሎችም እንዳመለጣቸው ተገንዝበዋል። የጎልድ ኮስትና ደቡብ ብሪስበን ባህላዊና ቋንቋዊ ዝንቅ ማህበረሰብ የህዝብ ቆጠራ ተሳትፎ ስራ አስኪያጅ ለመሆን ያመለከቱትም ይህንኑ ምክንያት በማድረግ ነው። የህዝብ ቆጠራ ተሳትፎው ስራ አስኪያጅነት ሚናቸውም ቆጠራው ኦገስት አስር ከመከናወኑ በፊት ከማህበረሰብና የመጤዎች ግልጋሎት ሰጪ ድርጅቶች ጋር ባገናኝነት እንዲያገለግሉ ያደርጋቸዋል እንደ ወይዘሮ ሴልዝቢ ሁሉ በመላው አገሪቱ የአውስትሬልያ ስታስቲክስ ቢሮ አያሌ የብዝሃ ባህል ማህበረሰብ አባላትን በህዝብ ቆጠራ ተሳትፎ ስራ አስኪያጅነት ቀጥሯል። እንዲሁም በመጪዎቹ ሳምንታት ውስጥ አገር አቀፉን የህዝብ ቆጠራ ለመከወን እንዲያስችል በሺዎች የሚቆጠሩ እድሎች ይኖራሉ። ምንም እንኳ ወይዘሮ ሴልዝቢ በአዲሱ የሥራ ኃላፊነታቸው ላይ ከተሰማሩ ትንሽ ጊዜ ቢሆናቸውም መልካም ውጤቶችን ለማስገኘት ጥረቶቻቸውን ጀምረዋል። ድምፅ ያስፈልገናል። እያንዳንዱ ሰው በማኅበረሰብ ውስጥ ድምፅ ሊኖረው ይሻል። እያንዳንዱ ስታቲስቲክስ በርካታ ታሪኮችን በመንግሥት እንዲደመጥ ይናገራል። የማኅበረሰብ ቡድናችን ሕልውና ያለው መሆኑን ልብ ሊሉ ይገባል፣ በማለትም የህዝብ ቆጠራ ቅጽ ላይ የሚሞላ መረጃ ብቻ ሳይሆን የእያንዳንዱን ማህበረሰብ ታሪክ የሚናገር እውቅናን የሚያስገኝና ትሩፋቶችም ያሉት መሆኑን ማስገንዘብ ይሻሉ። ከባለፈው የ2016 የህዝብ ቆጠራ ከተገኙ ጠቃሚ ጉዳዮች ውስጥ አንዱ ብዝሃነት ምን ያህል በፍጥነት ማደጉን ማመላከቱ ነው። ያም ግማሽ ያህል አውስትራሊያውያን አንድም ባህር ባዶ የተወለዱ አሊያም አንድ ወይም ሁለቱም ወላጆቻቸው አውስትሬሊያ ውስጥ ያልተወለዱ መሆናቸውን አሳውቋል። ለዚህም ነው የአውስትሬሊያ ሳሲክስ ቢሮ እንደ ወይዘሮ ሴልዝቢ አይነት የዝንቅ ማህበረሰብ አባል የሆኑ ቋንቋውን የሚያውቁና አመኔታም የሚጣልባቸውን ሰዎች ለመቅጠር ይወደደው። የህዝብ ቆጠራ አካታች ስትራቴጂዎች ዳይሬክተር ጆርጂያ ቻፕማን የማህበረሰብ ተሳትፎ ስራ አስኪያጅ ሚና በእያንዳንዱ ማህበረሰብ ውስጥ ለህዝብ ቆጠራ ግንዛቤን ማስጨበጥ ሰዎች በቀላሉ እንዲሳተፉ ማድረግና መፍትሄዎችንም ለማፈላለግ ማገዝ እንደሆነ ጠቁመዋል። ስታስቲኮችን እንደሚያመለክቱት ከሆነ የብዝሃ ማህበረሰብ አባላት የህዝብ ቆጠራን አጠናቆ በመሙላት ረገድ ተሳትፏቸው ዝቅተኛ መሆኑን ነው። በታዝማንያ የባህላዊና ቋንቋዊ ዝንቅ ማህበረሰብ የህዝብ ቆጠራ ስራ አስኪያጅ ክርስቲን ቡንስትራ መጤዎች የህዝብ ቆጠራን አጠናቆ መሙላት ወይም ፋይዳውን ለመረዳት የተለያዩ መሰናክሎች እንዳሉባቸው ሲያስረዱ የተወሰኑቱ የህዝብ ቆጠራውን በአግባቡ ካለመረዳት ነው። ለምሳሌ ለትምህርት እዚህ የመጡ ወይም በጊዜያዊ ቪዛ እየኖሩ ያሉ የህዝብ ቆጠራውን እነሱን ስለመመልከቱ እርግጠኞች አይደሉም። ሌላው ዋነኛ ችግር የቋንቋ ክህሎት ማነስ ነው። የህዝብ ቆጠራው የሚካሄደው በእንግሊዝኛ ሲሆን ተሞልቶ መጠናቀቅ ያለበትም በእንግሊዝኛ ቋንቋ ብቻ ነው። ይህ መሆኑም ለተወሰኑት አስቸጋሪ ነው ብለዋል። ሌላው የአመኔታ ጉዳይ ነው። ግላዊ መረጃቸው መንግስት እጅ መግባቱ ራሳቸውን ለጥቃት ሊያጋለጥ እንደሚችል መስጋትም አለ። ቀደም ሲል ይኖርበት በነበረበት አገራቸው መንግስት ለዚህ አይነቱ ሁኔታ የተጋለጡ ስላሉ የህዝብ ቆጠራ ስራ አስኪያጆች ዘርፈ ብዙ በሆኑ መንገዶች ከማህበረሰብ አባላት ጋር ይገናኛሉ። በአካል ቀርበው ቅጾችን በመሙላት ያግዛሉ። የመጤዎችን ማዕከላትና የማህበረሰባት መሰብሰቢያ ስፍራዎች ተገኝተው ድጋፍ ያደርጋሉ። የህዝብ ቆጠራ ዳታ ከትናንሽ እስከ ትላልቅ የግልጋሎት ዘርፎች ግልጋሎቶቻቸውን ለተለያዩ ቋንቋ ተናጋሪዎች ለመስጠት አስተዋጽኦ አላቸው። ቤተ መጽሐፍት ተጠቃሚዎቻቸው ምን አይነት ቋንቋዎችን እንደሚናገሩ ለመረዳት ያግዛቸዋል። ሱፐርማርኬቶች የአካባቢያቸውን ደንበኞች የትኛውን አይነት የምርት ውጤቶችን እንደሚወዱ ለመለየት፣ የማዘጋጃ ቤቶች በቋንቋዎች ለአካባቢው የልጆች መጫወቻ ለማዘጋጀት፣ የእግር ኳስ ክለቦች አካታች የሆኑ የስፖርት ፕሮግራሞችን ለመንደፍ ይጠቀሙበታል። ወይዘሮ ሴልስቢም ይህንኑ አስመልክተው የማህበረሰብ አባላት የሕዝብ ቆጠራውን አጠናቀው በመሙላት በመንግስት ተደማጭነት እንዲኖራቸውና የዘርፈ ብዙ ግልጋሎቶች ተጠቃሚዎችም እንዲሆኑ ያሳስባሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።